የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምረዋል። ጽዮን ግርማ ነኝ ከመስታወት አረጋው ጋር አብረናችሁ እንቆያለን። ሰላም፣ እንደምናመሻችው። የዛሬ አርብ ህዳር 7 2011 ዓ.ም ምሽት ዝግጅታችንን እናስታውቃችሁ። በወቅታዊ የኢትዮጵያ ጉዳዮች ላይ የአርበኞች ግንቦት ሰባት ሊቀመንበር ዶክተር ብርሃኑ ነጋን በቃለ ምልልስ ይዘናቸዋል። ከብዙ መከራና ጭንቀት ውስጥ የወጣ ማህበረሰብ ስለሆነ እነኝህ ለውጦች ቶሎ እንዲሄዱ ይፈልጋል። ይህ ለውጦች ደግሞ በቶሎ አልሄዱም በሚል የሚፈጠሩ አለመረጋጋቶች አሉ። በሌላ ዘገባችን መንግስት ከሙስናና ከሰብአዊ መብት ጥሰት ጋር እየወሰደ ያለው እርምጃ ውስን በሆነው የሀገሪቱ ሀብት ላይ የተደረገውን ምዝበራ መንግስት ይፋ ማድረጉና አጥፊዎችንም በቁጥጥር ስር ማዋሉ ማንም ከሕግ በታች መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። ህዝቡም የህግ የበላይነት አለ ብሎ ተስፋ የሚያደርግበት ሁኔታ ነው የተፈጠረው። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኤርትራ ላይ ጥሎት የነበረው ማዕቀብ መነሳ ሰዓትን በተመለከተ አስተያየቶችን ይዘናል። ሌሎች ዘገባዎችም አሉን። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ጋቢና ቪኦኤ ሌስ ፕሮስ የምትከታተሉት ከአሜሪካ ድምጽ ራዲዮ የሚተላለፍላችሁን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በኢትዮጵያ ባለፉት ስምንት ወራት ሁለት ተቃራኒ የሚመስሉ ሁነቶች እየተስተዋሉ ይገኛሉ። በአንድ በኩል የዴሞክራሲ የሕግ የበላይነት የኢኮኖሚ ግንባታ ይታያል። በሌላ በኩል ደግሞ አለመረጋጋት፣ የሰላም መናጋትና ሕገወጥነት በግልም ሆነ በቡድን መጻይ እድሎች እርግጠኛ አለመሆን ይስተዋላል። ይህንን ወቅታዊ ሁኔታ አስመልክቶ የቪኦኤው ዘጋቢያችን መለስካቸው አመሀ ከአርበኞች ግንቦት ሰባት ሊቀመንበር ከፕሮፌሰር ብርሃኑ ነጋ ጋር ቆይታ አድርጓል። ከጥቂት ወራት በፊት የአርበኞች ግንቦት ሰባት አመራር አባላት የኢትዮጵያ መንግስት ያደረገውን ጥሪ ተከትሎ ወደ ሀገራቸው በገቡበት ወቅት የድርጅቱ መሪ ፕሮፌሰር ብርሃኑ ነጋ ሰፊ ንግግር አድርገው ነበረ። የንግግራቸው ጭብጥ አርበኞች ግንቦት ሰባት የለውጡን ሂደት እንዴት ይመለከተዋል የሚለውን የሚተነትን ነበረ። ሦስት ደረጃዎችን ሰጥተውታል። የመረጋጊያ፣ የተቋማት ግንባታና ዘላቂ የሀገር የመገንቢያ ጊዜ በማለት ዛሬ በመጀመሪያው ደረጃ የት ላይ እንገኛለን የሚል ጥያቄ ነበረ። መጀመሪያ በዛም ጊዜ ያቀረብኩ ኢሴንሻል የሚለው የለውጡ ሂደት በምን መልክ ይሄዳል። ምን ምን ደረጃዎች ያልፋል? የሚለውን የራሳችንን ግምገማ ያስቀምጡበት ነበር እና በዛ ሁኔታ መጀመሪያ ወደ እውነተኛ ዴሞክራሲያዊ ስርዓት እንሸጋገር የሚል አጠቃላይ ስምምነት ካለ ያንን ለማድረግ አገሪቱ ውስጥ ያለውን ሁኔታ በደንብ ገምግሞ የሰለጠነ ዴሞክራሲያዊ ስርዓት ለማቆም ለውጡ በምን በምን ደረጃ መሄድ አለበት፣ መወሰድ ያለባቸው እርምጃዎች ወይም ለውጡ የሚሄድባቸው ሂደቶች ምን መሆን አለባቸው በሚል ያቀረብነው ነው እና የመጀመሪያው ስለተነ ፖለቲካ በመጀመሪያ ሰላምና መረጋጋትን ይፈልጋል። ያን ሰላምና መረጋጋትን መጀመሪያ ማስረገጥ ያስፈልጋል። እሱ ከሆነ በኋላ እና እንደዛ አይነት በሰላማዊ መንገድ ለመነጋገር ለመወያየት የሚያስችል ድባብ ከተፈጠረ በኋላ ዜን ወደሚቀጥለው እና እውነተኛ ዴሞክራሲያዊ ምርጫ ለማድረግ ወደሚያስፈልጉ የተቋም የህግ መሻሻሎች በጋራ ተመክሮ የሚኬድበት ሁለተኛ ደረጃ ይኖራል። ከዛ በኋላ ደግሞ ዘላቂው የአገሪቱ ፖለቲካ በምን መሰረት ላይ ይቆማል የሚለው ጥያቄ ምናልባትም ይሄ ምርጫ በደንብ ከተካሄደና እውነተኛ የህዝብ ውክልና ያለው መንግስት ከተመሰረተ በኋላ እነኚህ ስሱ የሆኑ ሴንሲቲቭ የሆኑ ኢሹዎች ከህገ መንግስት ጋር የተያያዙ ህገ መንግስቱን የመቀየር ጉዳዮች ማሻሻል ጉዳዮች በምን መልክ ይሄዳሉ የሚለው ውይይት ከዛ በኋላ በሰከነ መንገድ ይሄዳል። ይሄ ሶስተኛው ዘላቂው የአገሪቱ የፖለቲካ መሰረት ምንድን ነው የሚለው ላይ የሚደረግ ውይይት ነው። በእነኚህ ሶስት ደረጃዎች አልፏል በሚል ነው ያደረግነው። ገና የሽግግር ሂደቱ ገና መጀመሩ ነው። እና እነኚህን ደረጃዎች ማለፍ ግዴታ ይሆንብናል ብዬ አስባለሁ። አሁን ገና የመጀመሪያውን የመረጋጋትና የሰላም እንትኑን ላይ በአጠቃላይ እምነት ቢኖርም ገና እሱን ለማስፈጸም የሚያስፈልጉት ምንድናቸው የሚሉት በፖለቲካ ኃይሎች መካከል ውይይት ተደርጎ ገና እንትን አልተደረገም። ይሄ ይጀመራል የሚል ተስፋ አለኝ እዚያም ከዛ ቀጥሎ ደግሞ ወደ ሁለተኛው ደረጃ በእነኚሁ የፖለቲካ ኃይሎች መካከል የሚደረግ ውይይት ይጀመራል ብዬ ተስፋ አደርጋለሁ። አሁን ያለው ገና የመጀመሪያውንም በደንብ ውይይት በማድረግ እና በመነጋገር በፖለቲካ ኃይሎች መካከል የሚደረገው ውይይት አልተጀመረም፣ ግን ሁላችንም ተስፋ የምናደርገው ይሄ ይጀመራል ብለን ግን እስካሁን ድረስ እንግዲህ ልት ሰባት አኳያ ያደረጋችሁት ሙከራ የለም ያለውን አለመረጋጋት እንኳ እንደው የተሻለ ለማድረግ ምን ልፋት ምን አርጋችኋል? አይን በሁለት መልኩ ልናየው እንችላለን ይሄንን አንደኛው እኛ በራሳችን እንደ ድርጅት በአመለካከት ደረጃ ድርጅታችን ይዞ የሄደው ነገር ለግጭት ምክንያት እንዳይሆን በቀና ውይይት ላይ የተመሰረተ እንዲሆን ከህዝብ ጋር የምናደርጋቸው ውይይቶች ወደ ግጭት እንዳያምሩ ከመንግስት የጸጥታ ኃይሎች ጋር እየተነጋገርን በምን መልክ እናድርገው ችግር ይኖራል በሚባል ጊዜ ጊዜዎችን እያስተላለፍን በፊት ካሰብ ናቸው የተወሰኑትን ብቻ ነው ያደርግ ነው። ወደፊት የምናደርገው በዛ መልክ ነው። በተቻለ መጠን ድርጅታችን በምንም አይነት ለግጭት ምክንያት እንዳይሆን ወደ ግጭቶች መፈጠር ሁኔታውን ወደዛ የሚገፋ ነገር እንዳያደርግ በጥንቃቄ እየሄድንበት ነው። ከመንግስት ኃይሎች ጋር እየተነጋገርን ነው የምናደርገው። ይሄ አንደኛው በራሳችን የምንወስዳቸው እርምጃዎች ናቸው። በተለያዩ ቦታዎች ትንኮሳዎችም ምናምን በሚኖሩ ጊዜ አባሎቻችን፣ ደጋፊዎቻችን ወደዛ አይነት ግጭት ውስጥ እንዳይገቡ ከመምከር ጀምረን ኢቨን እንደዚ አይነት ትንኮሳዎች በሚኖሩ ጊዜ መሸሽ ለጊዜውም ቢሆን መብታችን ነው ብለን እንኳን ብናም ከህብረተሰባችን ጋር የመነጋገር የትም ቦታ የመነጋገር መብት አለን። ይሄ ነው ዴሞክራሲያዊ ስርዓት ማለት ለመፍጠር የምንፈልገው ስርዓት ይሄ መሆኑን እንኳን እያወቅን ለጊዜው ግን በስሜት የሚነዱ ብዙ ነገሮች ባሉበት ሁኔታ፣ ብዙ አለመረጋገቶች ባሉበት ሁኔታ ወደዚ አይነት ግጭት ውስጥ እንዳሄድ ጥንቃቄ የምናደረገው ነገር አለ። ይሄ መጀመሪያው ነው። ሁለተኛው ግን እንደዚህ አይነት አገራዊ ውይይት እንደሚያስፈልግ እንደ አገራዊ መስማማት እንደሚያስፈልግ የፖለቲካ ኃይሎች በእነኚህ ጉዳዮች ዙሪያ ውይይት ማድረግ እንዳለባቸው ከሚመለከቷቸው የፖለቲካ ኃይሎችም ጋር ይሁን ከመንግስት ሰዎችም ጋር እንወያያለን በዚህ ጉዳይ ላይ እና በእነህ ሁለት መንገዶች ነው እየሄድንበት ያለ ነው። ወደዛ እንዲኬድ መንገዱን ለመጥረግ የሚያስፈልጉ ስራዎች እንዲሰሩ በመንግስትም በኩል በፖለቲካ ድርጅቶችም በኩል እነህን ውይይቶች በድርጅታችን ደረጃ እነኝን ውይይቶች እናደርጋለን። ይሄ ግን አንድ ድርጅት እና ከአንድ እንትን ጋር የሚደረግ ብቻ አይደለም። ሁሉንም ማካተት ስላለበት፣ ይሄን ደግሞ በተወሰነ ደረጃ መንግስት ነው ኃላፊነቱን ወስዶ ይሄ የለውጥ ኃይሉ በመንግስት ውስጥ ያለው የለውጥ ኃይሉ ነው ይሄንን ኃላፊነት ወስዶ ማድረግ ያለበት ብለን እናምናለን። ይህን እንዲያደርጉ ሀሳብ እንሰጣለን። ሰጣችኋል? ሰጥተናል። ወደኋላ ልውሰድልዎትና፣ ምናልባት በገዥው ፓርቲ ባሉት የለውጥ አራማጆች አማካይነት የተፈጠረው ለውጥ እስካሁን ድረስ ብዙ ሄዷል። ግን በአሁኑ ጊዜ የበለጠ አለመረጋጋት አለ። በተለይም ደግሞ እናንተ እና ሌሎችም ተቃዋሚ ድርጅቶች ተባበሩ፣ ውጭ የነበሩት ከመጡ በኋላ አለመረጋጋት ተባብሷል የሚባል ነገር አለ። በእርስዎ አስተያየት በአሁኑ ጊዜ በኢትዮጵያ ውስጥ ያለው የሰላም እጦትና አለመረጋጋት ምክንያቶቹ ምንድን ናቸው ይላሉ? ያለንበት የለውጥ ሂደት ነው። በለውጥ ሂደት ላይ ሁለት አይነት የአለመረጋጋት ምክንያቶች አሉ፣ ሁሉ ጊዜ። አንደኛው ይህንን የለውጥ ሂደት የማይደግፉ ኃይሎች የተረጋጋ ሁኔታ እንዳይፈጠር ሆን ብለው የሚያደርጉት እንትን አለ እነኚህ ኃይሎች ጉልበታቸው ሙሉ ለሙሉ አልመከነም እዚህ በቀድሞ ስርዓት ብዙ ገንዘብ ሲያካብቱ የነበሩ ሰዎች ናቸው ለውጡ ገና ስር ድረስ ዘልቆ ዋናው ይሄ ለውጥ አራማጅ ከምትላቸው ሀይሎች በታች ያሉ መዋቅሮች ውስጥ ገና በደንብ ጠልቆ አልገባም ብዙ ጭንቀት አለ በብዙ እዛም ውስጥ ያሉት ሰዎች መካከል ምንድን ነው የወደፊት እጣችን ምንሆነው የለውጥ የተባለለት እስከ መጨረሻው ከሄደኛ ምን እንሆናለን ምናምን የሚል ፍርሃትም ያላቸው ሰዎች ስላሉ እነኚህን ለውጡን በዋናነት ከላይ ሆነ የሚዘውሩት ሰዎች ያላቸውን ሀሳብ ወይ አለመረዳት፣ ወይ ቢረዱም የራሳቸው ጥቅም ይነካብናል ብሎ የሚያስቡ ሀይሎች ያሉበት ሁኔታ ስላለ በእነሱ በኩል የሚፈጠሩ የአለመረጋጋት ምክንያቶች አሉ። ይሄ አንደኛው ነው። ሁለተኛው ደግሞ በማህበረሰቡ በኩል ደግሞ የለውጥ ፍለጋው ግፊት በጣም ሀይለኛ ነው። ይሄ የለውጥ ፍለጋ ነገር ከብዙ መከራና ጭንቀት ውስጥ የወጣ ማህበረሰብ ስለሆነ እነኝህ ለውጦች ቶሎ እንዲሄዱ ይፈልጋል። እነኝህ ለውጦች ደግሞ በቶሎ አልሄዱም በሚል የሚፈጠሩ አለመረጋጋቶች አሉ። በአንድ በኩል የችኮላ ግር አለ፣ በሌላ በኩል ደግሞ ለውጡም እንዳይኖር የማደናቀፍ የሚፈልጉ ሀይሎች አሉ። ይሄ በጣም ካላጋነነው በሁሉም የለውጥ ሂደቶች ላይ ያሉ ነገሮች ናቸው። አንዳንድ ጊዜ ብዙ ጊዜ የምንረሳው አዲስ ስርዓት መፍጠር ጨዋታ አይደለም። አዲስ ስርዓት መፍጠር በጣም በጣም ብዙ ችግሮች አሉበት ነው ዴሞክራሲያዊ ስርዓት ለረጅም ጊዜ የጀመሩ ሀገሮች የፈረንሳይን አብዮት ብታይ ከመቶ ዓመት በላይ ፈጅቷል፣ ተረጋግቶ እንደው ሪል እንትን ስርዓት እስኪሆን ድረስ። የእኛ አገር ደግሞ ብዙ የተወሳሰቡ ችግሮች አሉበት። ነው ብዙ ትዕግስት የሚጠይቅ ብዙ በብልሃት የምትሄድባቸው ጉዳዮች አሉ። እነኛን ነገሮች እስክታገኝና እንደው የተረጋጋ መደላድል እስክደርስ ድረስ እንደነኛ አይነት መንገራገጮች መኖራቸው ምንም ሊገርመን አይገባም። ኤግዛጅሬትድ መሆን የለበትም። በለውጥ ጊዜ ደግሞ ግጭቶች የሚባባሱት በተለይ እንደዚህ አምባገነን ከሆነ ስርዓት ውስጥ ስትወጣ፣ አምባገነን ስርዓት እነኝን ለውጦች እንትን አፍኖ ነው፣ አስሮ፣ ገድሎ፣ ገርፎ ማንም ሰው ምንም ነገር እንዳያደርግ። ይሄን ነገር ወደበለጠ ኢቬንቹዋሊ ወደበለጠ ግጭት እንደሚወስድ በደንብ ታይቶ አገሪቱ ልትፈርስ የምትደርስበት ደረጃ ላይ ከደረሰ በኋላ የለም ይሄ መንገድ አያስኬድም፣ በአዲስ መንገድ እንሂድበት፣ የዜጎች መብት የተከበረበት እንትን እንሂድ ስትል የምትፈጥረው ክፍተት አለ። ዛ ህብረተሰቡ ያንን የለውጥ ግፊት በቶሎ እንዲሆንለት የሚያደርገው መግፋታል። እንደ በፊቱ አታስረውም፣ አትደበድበውም። ገና ህብረተሰቡ የዚህን የለውጥ አካሄድ በደንብ ተረድቶ የሚካሄድበት በአንድ ጊዜ የሚሆን ነገር እንዳልሆነ፣ ደረጃ በደረጃ የሚሆን ነገር እንደሆነ እስኪረዳ ድረስ እነኝህ ግጭቶች ይኖራሉ። እኔ በጣም ሊያስገርመን አይገባም። ሁሉ ነገር አልጋ ባልጋ ቢሆን ነው ሊያስገርመን ይገባ አይነበር። ዋናው አይናችንን ከኳሱ ላይ እንዳናነሳ ሊፈጠር የምንፈልገው ስርዓት ምን እንደሆነ በደንብ አውቀን፣ ይሄን ስርዓት ለመፍጠር ደግሞ ከወጣንበት መከራና ከተፈጠረው በጣም የተወሳሰቡ ችግሮች በዚህ በ27 ዓመት ከተፈጠሩት የተወሳሰቡ ችግሮች ወጥተን ወደ አዲስ የተረጋጋ ስርዓት ለመሄድ ጊዜ የሚወስድ መሆኑን፣ እስከዛ ድረስ ግን እነኚህ ቅድም ባልኳቸው ምክንያቶች ግጭቶች ሊኖሩ የሚችሉ መሆኑን እነኚህ ግጭቶች ግን በአዲስ ያፈታት ዘዴ እንደ በፊቱ በጉልበትና በእንትን ብቻ ሳይሆን በአዲስ ያፈታት ዘዴ ለመፍታት በመንግስትም ተቋማት መካከል ገና የጠነከረ አዲስ የአፈታት እንትኖች በሌሉበት የድሮ ስርዓት በተወሰነ ደረጃ ሰፖርት ሲያደርጉ የነበሩ ተቋሞች ስለሆኑ የነበሩት የሚያውቁበት ከዚህ በፊት የሄዱበት የነበረውን ነገር ይዘው አንዳንድ ጊዜ በሱ ሲገፉበት፣ የለም ያ አያስኬድም በአዲስ መንገድ መካሄድ አለበት የሚባለው ገና ተቋማዊ መሰረት ይዞ በደምብ ጠንክሮ በማይሄድበት ሁኔታ እነዚህ ችግሮች ምንም የምትወጣባቸው ከነሱ ታይቀር የብሔራዊ አንድነት መንግስት ቢቋቋም የተሻለ ሰላምና መረጋጋት ያመጣል የሚሉ የተቃዋሚ ፓርቲዎች አሉ። ይህን ጥያቄ እናንተ እንዴት ታዩታላችሁ? ፕሮፌሰር ብርሃኑ ለዚህና ለሌሎች ጥያቄዎቼ መልሶቻቸውን ሰጥተውኛል። በሚቀጥለው ዝግጅት ይዤ ቀርባለሁ። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን፣ ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን ነው የምናልፈው። በሰብአዊ መብት ጥሰትና በሙስና ወንጀሎች ከፍተኛ የመንግስት ኃላፊዎች በህግ መጠየቃቸው ስር ነቀል እርምጃ መጀመሩን ያመላክታል ሲሉ አንዳንድ ታዛቢዎች ለቪኦኤ የተናገሩ። እርምጃው የሚቀጥል ከሆነ ወደ መተማመን ሊያመራ ይችላል ያሉም አሉ። የሰብአዊ መብቶችን ጥሰትና ሙስና ለመዋጋት ዋናው መሳሪያ ግን ስርዓትንና ተቋማትን መለወጥ ነው ሲሉ መክረዋል። መለስካቸው አመሃ ዘገባ ልኳል። ከአቶ ኩምላቸው ዳኘ፣ የሕግ አማካሪና ጠበቃ እንዲሁም በአሁኑ ወቅት የህግና ፍትህ አማካሪ ምክር ቤት አባል አቶ በፈቃዱ ኃይሉ እውቅ ጦማሪ ወይም የኢንተርኔት አምደኛ፣ በኢትዮጵያ የተቃውሞ ፖለቲካ ለረጅም ዓመታት የታገሩና የፖለቲካል ሳይንስ እና ዓለም አቀፍ ግንኙነት በአዲስ አበባ ዩኒቨርሲቲ ያስተማሩ ዶክተር መረራ ጉዲናን ትናንት ከጠቅላይ አቃቢ ህጉ በተነገረው ነገር የተሰማቸውን እንዲያጋሩ የነበረ የጠየቅኳቸው። በመጀመሪያ አቶ ቁምላቸው ዳኘ፣ አንደኛው የሚያስደስተው ነገር ምንድን ነው? ከጊዜ በኋላም ቢሆን አዲሱ ጠቅላይ ሚኒስትር ከመጡ ጊዜ ጀምሮ የመንግስት ጸጥታ ኃይሎች፣ የመንግስት የደህንነት ተቋማት ሰብአዊ መብት እንደሚጥሱ በአደባባይ ማመኑ፣ ይህንም እንደማይታገስ መግለጹ አንድ መሰረታዊ ነገር ነው። ኢትዮጵያ ሰብአዊ መብቶች ጉባኤ ለአመታት ሰብአዊ መብቶች ሪፖርቶችን ሲያወጣ ሰሚ አግኝቶ አያውቅም ነበር። እንዳትልኩልን የተባልንበት ጊዜ ነበር። በተጨባጭም በመንግስት ምንም አይነት እርምጃ ሲወሰድ አይተን አናውቅም ነበር እውነት ለመናገር ነገር ግን አዲሱ አመራር ከመጣ ወዲህ በዚህ ረገድ አንደኛ ጥፋቶቹ መፈጸማቸውን በግልጽ መታመን መጀመሩ አንድ ነገር ነው። ሁለተኛ ደግሞ ጥፋት ፈጻሚዎቹ ላይም እርምጃ መውሰድ መጀመሩ የበለጠ የሚያሳይ ነገር ነው። ይሄ ግን የመጀመሪያ እንጂ መጨረሻ እንደሚሆን ተስፋ እናደርጋለን። ምክንያቱም ትናንትናም ጠቅላይ አቃቤ ሕጉ ሲናገሩ እንደነበረው ከዛ ፊት ሁላችንም እንደምናውቀው በኢትዮጵያ ውስጥ መግረፍና ማሰቃየት ዋነኛ የወንጀል ምርመራ ዘዴ ሆኖ ጥቅም ላይ ከኋላ በጣም በርካታ ዓመታት አልፈዋል እና ይሄ ተቋማዊ ይሆኗል ዶክተር መረራ ጉዲናም የዘወትር ተጠራጣሪነታቸውን ሳሸሽጉ ይህን ብለው ይነበረም። በአጠቃላይ ጥሩ ጅምር ነው። ምናልባት ከዚህ የሚበለጠ አስደንጋጭ ነገሮች ሊኖሩ ይችላሉ። ባለፉት ሀያ ሰባት ዓመታት እስካሁን በዚህ ደረጃ መድረሳቸው ምናልባት ለውጡንም ወደ ተስፋ ሰጪነት ሊለውጥ የሚችል እርምጃ ነው። ምናልባትም እንደ ደቡብ አፍሪካም የእውነት ፍለጋና እርቅም መንገድ ሊጀመር ወደ የሚችልበት ደረጃ ሊገንፋ የሚችል ነው። ለውጡንም ምናልባት አንድ እርምጃ ወደፊት የሚወስድ የሚችል ተጨባቂ እርምጃ ነው ብሎ ተስፋ ማድረግ ይቻላል። ለታዋቂው ጦማሪ አቶ በፈቃዱ ኃይሉ ደግሞ ዜናው በእጅጉ አስደሳች ነበረ። እውነቱን ለመናገር በጣም ስር ነቀል የሆነ እርምጃ መወሰድ ተጀመረ ማለት ነው። ከዚህ በፊት የነበረን ምንድን ነው? አሁን ይሄ ለውጥ የመምጣት ከጀመረ ወዲህ ትርቅቱ ምንድን ነው? ይቅርታ ይቅርታ ስለሆነ፣ ይቅርታና ፍትህ ተጣልተው ነበር እየከርሙ ያሉት ማለት ይቻላል። እና ይሄ ፍትህን ለማስመለስ ነው ማለት አንዳንድ ነገሮች ይቅር ሊባሉ ይችሉ ይሆናል። ግን በተለይ በሂማኒቲ ላይ ደረገጭ ካኔ እና እንደገና ደግሞ ሀገርም በሚዘገንን ጥቃት መዝረፍ ይቅርታ ድረስ እንደሆነ በጣም ነበር። እንግዳ የሆነባቸውን ነገርም የገለጹ ነበሩ። አቶ ቁምላቸው ዳኘ ከጠቅላይ አቃቢ ህጉ የሰሙት በአብዛኛው የሚጠብቁት የነበረ ቢሆንም ያልጠበቁትንም የሰሙ ይመስላሉ። ነገር ግን ትንሽ ያስገረመኝ ነገር ምንድን ነው፣ ዜጎችን ለመደብደብ ለማሰቃየት፣ የስቃዩ ደረጃ ምን ያክል እንደሆነ በየወቅቱ ስራዬ ተብሎ ቁጭ ተብሎ የሚገመገም መሆኑ እና የተሻሉ ወይም የባሶ ጭካኔ እና የማሰቃያ መንገዶች እንዲደራጁ መመሪያ መሰጠቱ ሰዎችም የሚገመገሙት አነስተኛ በደል ደረሰ፣ አነስተኛ ማሰቃያ ተፈጽመሃል ወይ፣ አነስተኛ ግርፋት አድርገሃል እየተባለ መሆኑ በጣም ትንሽ አስገርሞኛል። ዶክተር መረራም ያስደነገጣቸው ነገር ነበረ። ሌሎቹን አቃቸው ነበር በተለያየ ደረጃ ግን ግብረ ሶዶም የሚባለው ወንድ በወንድ ላይ በጆዳ ባህል በጣም ትንሽ ያስደነግጣል። ገባህ? በባህላችን ያልተለመደ ትልቅ ነውር ነገር ነው። ሌሎቹን እንደ ማኮላሸት እንግዲህ እሱ መደረግ አለበት በሚሉትም ለሶስቱም እንግዶቼ ጥያቄ አቅርቤ ነበረ። ከህግ አኳያ መሆን አለበት የሚሉትን አቶ ቁምላቸው ዳኜ ሀሳባቸውን አካፍለዋል። መንግስት ይህ ድርጊት ይፈጸም እንደነበረ አምኗል። ሰዎቹ ላይም በደል እንደደረሰ ጠቅላይ አቃቤ ህጉ ትላንትና ዝርዝር ገልጿል። የደረሰውን በደል ስለዚህ እነኚህ በደል የደረሰባቸው ዜጎች ሊካሱ ይገባል። መንግስት እነኚህ ሰዎች ካሳ እንደሚከፈልበት ሁኔታ መመቻቸት አለበት። በዳዮቹም ራሳቸው ፍትሐ ብሔር ክስ ቀርቦባቸው ከወንጀል ተጠያቂነት በተጨማሪ የፍትሐ ብሔር ተጠያቂነት ሊከተላቸው ይገባል። ምክንያቱም ይሄ እንዲህ አይነት የሰብአዊ መብት ጥሰት መፈጸም በወንጀልም በፍትሐ ብሔርም እንደሚያስጠይቅ በግልጽ መልእክት ሊተላለፍ ይገባል። ህዝባችንም ቢሆን ይህን ነገር መቼም ቢሆን ሊታገሰው አይገባም። ተማሳይ ድርጊቶች የፈጸሙ አካላት ላይም ጥቆማ በመስጠት ወደፊት ተማሳይ ድርጊት ለመፈጸም የሚሞክሩ የጸጥታና የፖሊስ አካላት ላይ ወዲያውኑ ተጠያቂ በማድረግ ይሄ ነገር እንዳይፈጸም፣ ይሄ ባህል፣ አስከፊ የሆነ ባህል እንዲሻር፣ ቁስላችንም እንድሽር ማድረግ አለበት። የፖለቲካ መሪው ዶክተር መረራ ጉዲና ፖለቲካዊ መፍትሄውን ያስቀድሙ ይመስላሉ። ብሔራዊ መግባባት ያስፈልጋል። ኢትዮጵያ አብዛኛው ኢትዮጵያ ህዝብ የኔ መንግስት ነው ብሎ ከቅልበሳም ለመከላከል እየተደረገ ያለው ለውጥም የተሻለ ዋስትና የተሳካ ዲሞክራሲያዊ ስርዓት ጎዳና እንድንይዝ ዘላቂ እና አስተማማኝ ነጻና ፍትሃዊ ምርጫ በሀገራችን እንዲመጣ ለማድረግ እንዲቻል ሁሉም ሀይሎች የሚጋጩ ህልሞቻቸው አስቀምጠው መሃል መንገድ ላይ የሚገናኙበት የብሔራዊ መግባባት መስመር ቢሰሩ ነው። አቶ ቁምላቸው የመፍትሄ እርምጃዎች ብለው ከዘረዘሯቸው አንዱ የመንግስት አካላትን ተጠያቂነት ማረጋገጥ የማይታለፍ መሆኑን ነው። የብረታ ብረትና ኢንጂነሪንግ ኮርፖሬሽን ኦዲት እንዳይደረግ ህግ በመደንገጉ ከፍ ያለ ስህተት እንደተፈጸመም አስታውሰዋል። ከዚህ በተጨማሪ መደረግ አለባቸው ያሏቸውንም ጠቁመዋል። ሁለተኛው ነገር እነኚህን ተቋማት ማናቸውን የመንግሥታዊ ተቋም እየተከታተሉ የሚፈጸሙ ምዝበራዎችን፣ የሚፈጸሙ ዘረፋዎችን፣ ሌብነቶችን እንዲያጋልጡ ለሚዲያ ተቋማት ለመገናኛ ብዙሀን ሙሉ ነጻነት መስጠት ያስፈልጋል። አስፈላጊው መረጃ በወቅቱ እንዲያገኙ ማድረግ ያስፈልጋል። በሶስተኛ ነገር ደግሞ እንደዚሁ ይህን ነገር ህዝቡ በተደራጀ መልክ መታገል ስላለበት የሲቪል ማህበረሰብ ተቋማት በነጻነት የሚንቀሳቀሱበትን ምህዳር ማበጀት ያስፈልጋል። እነኚህ ባለመኖራቸውም ጭምር ነው እዚህ ደረጃ እስክንደርስ ድረስ በቢሊዮኖች የሚቆጠሩ የሚቆጠር ገንዘብ ለመዘረፍ ምክንያት የሆነው በዚህ ምክንያት ነው። ሌላ የመጨረሻው ነገር ደግሞ ያው ነጻና ጠንካራ ፍርድ ቤት ያስፈልገናል። የሚያስፈጽም ተጠያቂ የሚያደርግ ማለት ነው። ምንም አይነት የፖለቲካ ገደብ መኖር የለበትም። እነኝን ሁሉ ለማድረግ ግን አሁንም ቁልፍ ስራ ነው ብዬ የማስበው እና ረጅም ጊዜ የሚወስድ የሚመስለኝ በመሰረቱ ኢትዮጵያን መንግስት አስተዳደር የሲቪል ሰርቪስ የምንለውን ማለት ነው፣ የመንግስት አስተዳደር ስርዓቱን ከስር መሰረቱ ሲቪል ሰርቪሱን መቀየር ያስፈልጋል። አሁን ያለው ኢትዮጵያ ሲቪል ሰርቪስ የተዋቀረው በፖለቲካ ታማኝነት ነው። የመንግስት ስራ እንዲሰራ የሚጠበቀው በካድሬዎች ነው፣ በባለሙያዎች አይደለም። ከካድሬዎች እጅ ወጥቶ በባለሙያዎች እጅ ካልገባ በስተቀር ብቃት ባላቸው ባለሙያዎች እጅ እስካልገባ ድረስ የመንግስት ስራ በየደረጃው ያለው ማለት ነው እዚ ሀገር ውስጥ ዘረፋ መቀጠሉ አይቀርም። እዚ ሀገር ውስጥ መቼም ቢሆን ጥራት ያለው ህዝብን የሚያረካ አሰራር ልናገኝ አንችልም። ስለዚህ ሲቪል ሰርቪሱን እንዳለ ከስር መሰረቱ ማስተካከል ያስፈልጋል። በሙሉ ፈትሾ በባለሙያ ብቻ ማደራጀት ያስፈልጋል። ማናቸውም ቅጥርም ሆነ እድገት በሙያና በእውቀት ብቻ የሚደረግበትን መንገድ መዘርጋት ያስፈልጋል። አሁን ያለው ፓርቲና መንግስት የተቀላቀለበት አሰራር ፈጽሞ ተቀባይነት የሌለው ስለሆነ ይሄ መወገድ አለበት። በጣም አመሰግናለሁ። ትኩሙላቸው አመሰግናለሁ። በዜጎች ላይ ሲደርስ የነበረው የሰብአዊ መብት ጥሰትና ውስን በሆነው የሀገሪቱ ሀብት ላይ የተደረገውን ምዝበራ መንግስት ይፋ ማድረጉና አጥፊዎችንም በቁጥጥር ስር ማዋሉ ማንም ከህግ በታች መሆኑን ማሳያ ነው ሲሉ አንዳንድ የባህር ዳር ከተማ ነዋሪዎች ገለጹ። መንግስት የህግ የበላይነትን ለማስከበር በሚያደርገው ጥረት ከጎኑ መሆናቸውን የተናገሩት አስተያየት ሰጪዎች እርምጃው በተዋረድ ወደታች መውረድ አለበት ብለዋል። ይህ በእንዲህ እንዳለ የአማራ ዲሞክራሲያዊ ፓርቲ አዴፓ ባወጣው መግለጫ ሌብነትና ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሔር አይወክሉም ያለው መግለጫው በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለህግ እንዲቀርቡ የተወሰደው እርምጃ የክልሉ መንግስት የሚደግፈው ሲሆን ህጋዊ ድጋፍ ለማድረግ ዝግጁ መሆኑን መግለጫው አክሎ አትቷል። አስቴር ምስጋናው ተጨማሪ ይዛለች። የፌዴራል አቃቢ ህግ ባለፉት አምስት ወራት በሰብአዊ መብት ጥሰትና ውስን የሆነውን የሀገሪቱን ሀብት አባክነዋል ያላቸውን ግለሰቦችና ተቋማት ምርመራ ሲያካሄድ ቆይቶ የምርመራ ውጤቱን ከሰሞኑ በመግለጫው ይፋ አድርጓል። ከመግለጫው በኋላ መንግስት ተጠርጣሪዎችን ከያሉበት እየሰበሰበ በህግ ጥላ ስር እየዋለ ይገኛል። መንግስት የህግ የበላይነትን ለማስከበር የሚያደርገው ጅማሮ በርታ የሚያስብል ነው ይላሉ አንድ የባህር ዳር ከተማ ነዋሪዎች። ስሜ ጌታ ላለው የኢትዮጵያ ህዝብ ተስፋ ቆርጦ አይነኬ ናቸው ብሎ ያለበት ዘመን ነበር። ያ ታሪክ ተቀይሮ ዛሬ ደግሞ እናይነኬዎች በትክክል የህግ የበላይነት መኖሩን የሚያዩበት ህዝቡም የህግ የበላይነት አለ ብሎ ተስፋ የሚያደርግበት ሁኔታ ነው የተፈጠረው። እና ይህ ግን ጅምር ነው። ከዚህ በላይ እንዲሄድ ከዚህ በላይ እንዲጠነክር ምክንያቱም በኢትዮጵያ ባለፉት 27 ዓመታት ውስጥ በርካታ የሚባሉ የሀብት ምዝበራ እንዲሁም የሰብአዊ መብት ጥሰት ነው የተከሰተው እና ያ ሁሉ እንዲህ በአንዴ አንድ ሁለት ሰዎች ሰዎችን በማሰርና የህግን የበላይነት በማስከበር ብቻ የሚቆም ሳይሆን ከታች ድረስ በትክክል ታይቶ ተጠንቶ ሕግን የጣሱ አካላት የሚጠየቁበት መንገድ መፈጠር አለበት ይላሉ አቶ አሸናፊ አካሉ። ባለፉት ጊዜያት ከባድ የሚባለው የሰብአዊ መብት ጥሰት የደረሰባቸው ግለሰብ ናቸው። ዛሬ አጥፊዎቹ በቁጥጥር ስር መዋላቸው አምባገነን የሆነው ሁሉ ከሕግ በታች መሆኑን ያወቅንበት ሰዓት አሁን ነው ይላሉ። ላለፉት አምስት ዓመት ተኩል እስር ቤት ነው የቆየሁትኝ። የመንግስት ጠቅላይ አቃቢ ካቀረበው ሪፖርት ውስጥ ብዙ የሚባለው እኔ የደረሰብኝ ግፍ ነው። ጠቅላቃ ቢግ ላይ ምስክር ሆኛለሁ። የተያዙት ሰዎች መረጃና ማስረጃ ተጠናክሮ ነው የተያዙት። እንዳለፉት እንደ 27 ዓመት ምንም መረጃና ማስረጃ ሳይኖር ሰውን ይዞ በመደብደብ መረጃ መሰብሰብ አይደለም የተያዘው፣ ቅድ በአዲስ ነው። ሪፎርሙ ደስ የሚል ነው። መጀመሪያ ከአንድ ወር በፊት ምስክርነታችን ሰጠናል። ብዙ ሰዎች የሰጧሉ። እንደኔ ፎጣ ካፍንጫችን ላይ አድርጎ ውኋ በመጨመር አየርና ውኃውን በተመሳሳይ ሰዓት እንድንስበ በማድረግ በጣም አስጨናቂ የሆኑ ምርመራዎች ገልብጦ ቶርችን ማድረግ እንደተነገረው ራቁታችን የተለያዩ ብዙ ነገሮች በቃ አሁን መጥቀስ የማልፈልጋቸው ብዙ ከጭንቅላት በላይ የሆኑ ነገሮች ነው የተፈጸሙብን። ከእነዚህ ውስብስብነት የተነሳ ነገሩ በምስጥር ተይዞ እኛም እኔም አንዱ ምስክር ነኝ። ጠቅላይ አካባቢ ላይ ምስክር ነኝ። እኔ አሁን ለሌሎችም የኢትዮጵያ ሕዝቦች መምከር እና መናገር የምፈልገው የሚያውቁትን ነገር ያለ ምንም መሸማቀቅ አሁን ጊዜው ጊዜው እውነት የሚወጣበት ጊዜ ስለሆነ አጋዥ በመሆን ወንጀል የሰሩ ሰዎችን በማጋለጥ ጭምር መተባበር መቻል አለበት። ለመንግስት ደግሞ መናገር ምፈልገው መንግስት ለአንድ ሳምንት የሚዲያ ግብዓት ብቻ አድርጎ ከአሁን በፊት እንደምናያቸው መሆን መቻል አለበት። በሙስናውም ዘርፍ በሰብዓዊ መብት ጥሰቱም ዘርፍ በሌላኛውም በማንኛውም ወንጀል ውስጥ የተሳተፉ ሰዎችን የመያዙ ስራ እስከታች እስከ ቀበሌ መውረድ መቻል አለበት። ይህ በእንዲህ እንዳለ ትላንት ማምሻውን የአማራ ዲሞክራሲያዊ ፓርቲ አዴፓ መግለጫ አውጥቶ ነበር። ፓርቲው በመግለጫው አጽንኦት የሰጠው ነገር ቢኖር ሌብነትና ኢሰብአዊ ድርጊት የፈጸሙ ተጠርጣሪዎች የትኛውንም ብሄር አይወክሉም ነው ያለው። በዜጎች ላይ ጥቃት ሲፈጽሙ የነበሩ ግለሰቦች ለህግ እንዲቀርቡ የተወሰደውን እርምጃ የክልሉ መንግስት የሚደግፍ ሲሆን ህጋዊ ድጋፍ ለማድረግ ዝግጁ መሆኑንም በመግለጫው አትቷል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው፣ ባህር ዳር። አስቴርን ለዘገባዋ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የተባበሩት መንግስታት ድርጅት የጸጥታው ምክር ቤት የኤርትራ መንግስት ለአልሸባብ ድጋፍ ያደርጋል በሚል ለዘጠኝ ዓመታት ያህል ጥሎት የነበረው ማዕቀብ ማንሳቱ ይታወሳል። ይህንን ተከትሎ በምዕራብ ዩናይትድ ስቴትስ ካሊፎርኒያ ግዛት ሎስ አንጀለስ ከተማና አካባቢዋ የሚኖሩ ትውልድ ኤርትራውያን አሜሪካውያን በሎስ አንጀለስ የኤርትራውያን ባህል ማዕከል የደስታ መግለጫ ፕሮግራም አዘጋጅተው ነበር። በዚሁ ዝግጅት ላይም ሎስ አንጀለስ የሚገኘው ሪፖርተራችን ዳንኤል አርጋው ከኤርትራውያን ማህበረሰብ የስራ ኃላፊዎች ጋር ቆይታ በማድረግ የሚከተለው ልኮልናል። በተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ለዘጠኝ ዓመታት ያህል ጥሎ የነበረውን ማዕቀብ ማንሳቱን ተከትሎ በሎስ አንጀለስና አካባቢዋ የሚኖሩ ኤርትራውያን አሜሪካውያን በማህበረሰብ አገልግሎት ጽሕፈት ቤታቸው የደስታ ምሽት በትላንትናው እለት አክብሮ አምሽቷል። በኤርትራ ላይ የተጣለውን ማዕቀብ በመነሳቱ የተሰማቸውን ስሜት ያጋሩኝ ዘንድ እዚህ ሁለት እንግዶችን ጋብዣለሁ። አስኖረም ተሰማራን ባያለሆኝ እዚህ ነው የምኖረው የሎስ አንጀለስ ኮሚኒቲ ወይም ማህበረሰብ ሊቀመንበር ነን ማዕቀቡ በመነሳቱ እንደው ምን ተሰማውት? አቶ አስምሮ፣ በጣም ተደስቻለሁ። ሁላችን የኤርትራውያን አገር ውስጥ ያለነው ግን ውጭ ሀገር ያለነው በጣም ይህንን ቀን ልክ እንደ ሁለተኛ ነጽነት ሆኖ ነው የሚሰማን ምክንያቱም ብዙ ህዝባችን ወጣቶቻችን ጠቅላላው ሀገራችን ውጭ ሀገር ያሉ የሆኑ ውስጥ ሀገር ስንት ስቃይ አሳልፈው በመጨረሻ ግን ይህንን መፍትሄ በማግኘቱ በጣም ተደስተናል። ስሜ አምባሳጀር ብርሃን ይባላል። ሎስ አንጀለስ ባህላዊና ሲቪካዊ ሰንተር ሊቀመንበር ነኝ። እንዲሁም በተጨማሪ ደግሞ የቆንስላዊ ጉዳዮች ኃላፊ ነኝ ማለት ነው። በኤርትራ ላይ የተጣለው ማዕቀብ በመነሳቱ የተሰሙት ስሜት እንዴት ይገልጹታል? ይህንማ መግለጹም ያስቸግራል። በጣም በጣም በጣም ነው ደስ ያለን። ኢንፋክት ብዙ ጊዜ ወስዷል የሚል እምነት ነው ያለኝ። በአንድ ዓመት ውስጥም መነሳት የነበረበት ማዕቀብ ነው እና እኛ እዚህ ያለነው ደግሞ ልክ እንደ አገር ቤት ያሉት በጣም ደስ ብሎናል። እንደምታየው ሁሉም ደስታውን ለመግለጽ እዚህ ተሰባስቧል ማለት ነው። እንደው የኤርትራ መንግስት በተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶች በሰብአዊ መብት ረገጣ ጥሰት፣ በተለያዩ ጊዜያቶች ጋዜጠኞችን በማሰር ክስ ይመሰረትበታል። ምንም እንኳን ማዕቀቦ ቢነሳ የሚለወጥ ነገር የለም የሚሉ ወገኖች አሉ። በእናንተ በኩል ምን አስተያየት አላችሁ? አንደኛው ክስ ምን ነበር? ኤርትራ ለአልሸባብ ትደግፋለች ታስታጥካለች የሚል ክስ ነበር ግን እንደምታውቀው ምንም አይነት መረጃ ስለሌለ ነው የጣሉት እና ብዙ አይነት ክሶች በተለያዩ ጊዜያት አይተናል እና እነሱም ልክ እንደዚህ ምንም አይነት መሰረት እንደሌላቸው ነው እኛ የምናውቀው ማለት ነው እና ችግሩ ምን መሰለ የሁሉ ነገር የመጣው ከውጊያ በኋላ ነው እና ውጊያ አብቅቷል አንድ አዲስ ምዕራፍ ተከፍቷል። አሁን የሰላም ምዕራፍ እና ሁሉም ነገር አንድ በአንድ እንደሚፈታ እርግጠኛ ነኝ። አቶ አስመረው የሚጨምሩታል። ልክ ወንድሜ እንዳለው ብዙ ክስ ተመስርተዋል፣ ተመስርቶ ነበር። ግን ይህንን ሁሉ ክስ መሰረት የሌለው አላማው የተለየ ነው እንጂ እውነትም አይደለም አሁን ኤርትራ እንደ ሀገር እንዳትቆም ህዝቡ በሰላም እንዳይኖር ለማድረግ የተደረገ ተንኮል እንጂ ይህ ሁሉ በኤርትራ የተከሰተው ክስ እውነት አለመሆኑ ብቻ ነው እኔ ማውቀው። ችግር የለም ማለት አይደለም ግን እንደሚሉት የኤርትራ የተለየ ችግር እንደተለየ ችግር ተወስዶ በዚሁ የማያስፈልግ ማዕቀብና ችግር መግባቱ ተገቢ አልነበረም ነው የሚለው። እንግዶችን እጅግ አርጌ አመሰግናለሁ። እኛ ምን አመሰግናለን ዳኒል። የእንግዲህ አድማጮች የዛሬው የጋቢና ቪኤ ጉዟችን በዚሁ ተጠናቋል። በፌስቡክ አት ቪኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኤን በመጠቀም አስተያየቶቻችሁን አድርሱ። በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና እኔም መስታወት አራጋው ነበር። ዝግጅታችንን ያቀናበረልን ሞክቢል ያብሮ ነው። መልካም ምሽት፣ በነጋው ክሶ እንገናኝ።